የአሜሪካ ድምጽ ነው በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት 57 ዲግሪስ ዌስት ላይ ወደ እናንተ የሚደርሰው የሐሙስ ምሽት ዝግጅታችን ጀመረ።

ኢትዮጵያና ፑንትላንድ በአዲስ አበባ የሁለትዮሽ ውይይት ባደረጉ ማግስት የሶማሊያ የኢትዮጵያን አምባሳደር ከሀገሯ ለቀው እንዲወጡ ማዘዟን አስታውቃለች። የኢትዮጵያ መንግስት በይፋ የተነገረኝ ነገር የለም ብሏል። ሶሻል ሚዲያ ላይ የወጡትን ነገሮች ግን እስካሁን ኦፊሻል ኮሚኒኬሽን በጉዳዩ ላይ ሰው እንደዚህ ለማለት ይከብደናል። ቀደም ሲል የሰማችኋቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ናቸው።

በአብይ ርዕስ ሙሉ ዘገባውን ይዘን ቀርባለን። ይህንና ሌሎች ተጨማሪ የአገራዊና ዓለም አቀፋዊ ዘገባዎችን በምሽቱ ተካተዋል። መጋቢት 26 2016 ዓ ም ሰላም ጤና ይስጥልን። አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? አስማማው የነው ነኝ። ምሽቱን እያስተናገድኳችሁ እስከ አራት ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ እንግዲ ወልደዚህ አብሮኛለ። ከስቱዲዮ ደግሞ ስርጭቱን በማቀናበር ኤልያስ አስማረ አብሮን ቆይታ የሚያደርግን የሚሆነው የፕሮግራም ዋና አዘጋጅ ጽዮን ግርማ ናት።

ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኒስ ዶት ኮም እንዲሁም በፌስቡክ አት ቪዮ አማሪክ ላይ በቀጥታ ያዳመጣችሁን ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁንም አብራችሁ ስለሆናችሁ እናመሰግናለን። በመጀመሪያም የዓለም ዜናዎችን ወደ እናንተ ለማድረስ ወደ እንግዱ ልብራችሁ በድጋሚ እንደምናመሻችሁ። ሶማሊያ የኢትዮጵያን አምባሳደር ከሀገሯ አስወጣች።

ሩሲያ የኦሎምፒክ ጨዋታዎችን ኢላማ ለማድረግ ትሞክራለች ሲሉ የፈረንሳዩ ኢማኑኤል ማክሮን መናገራቸው፣ እንዲሁም የዩጋንዳ ህገ መንግስታዊ ችሎት በተመሳሳይ ጾታ ግንኙነት ላይ የወጣውን ህግ አጸደቀ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ሶማሊያ ዛሬ ሐሙስ፣ በሞቃዲሾ የኢትዮጵያ አምባሳደርን ከሀገሯ እንዲወጡ አድርጓ በራስ ገዟ ፑንትላንድ እና በተገነጠለችው ሶማሌላንድ የሚገኙ ሁለት የቆንስላ ጽህፈት ቤቶችን ዘግታለች።

የሶማሊያ የዛሬው ውሳኔ የመጣው በሶማሌላንድ የገንዘብ ሚኒስትር የተመራ የልዑካን ቡድን ትናንት ረቡዕ በኢትዮጵያ የውጭ ጉዳይ ሚኒስቴር ጉብኝት ማድረጉን ተከትሎ ነው። ሁለቱ ወገኖች በንግድ ኢንቨስትመንት፣ የኃይል ማመንጫ እንዲሁም በሌሎች የመሠረተ ልማት ፕሮጀክቶች ላይ በጋራ በሚሰሩበት ሁኔታ ላይ እንደተነጋገሩ ሚኒስቴሩ በማህበራዊ ሚዲያ ከለቀቀው መረጃ ለማወቅ ተችሏል።

ኢትዮጵያ የባህር በር በሊዝ እንድታገኝ የሚያስችላት ነው የተባለ የመግባቢያ ስምምነት ከሶማሌላንድ ጋር ባለፈው ጥር ወር መጀመሪያ ላይ መፈራረሟን ተከትሎ በሶማሊያ እና በኢትዮጵያ መንግስታት መካከል ውጥረት ተከስቷል። ይህን ተከትሎ ሶማሊያ አዲስ አበባ የሚገኙትን አምባሳደሯን ለምክክር በሚል ጠርታለች። ሶማሌላንድ ከእንደ አውሮፓውያን አቆጣጠር 1991 ጀምሮ በራስ ገዝነት ብትቆይም ሶማሊያ አሁንም እንደ ግዛት አካሏ ስለምትመለከታት ከኢትዮጵያ ጋራ ስምምነት መፍጠሯ አስቆጥቷታል።

ስምምነቱ ተግባራዊ የሚሆን ከሆነ ሶማሊያ ራሷን ትከላከላለች ሲሉ ፕሬዚደንት ሀሰን ሼክ መሐመድ ተናግረዋል። ሶማሊያ የኢትዮጵያን አምባሳደር ከአገሯ ማባረሯ አልሻባብን ለመፋለም በአፍሪካ ህብረት ሰላም አስከባሪ ልዑክ ስር የሚተሰማሩት 3 ሺ የሚሆኑ የኢትዮጵያ ወታደሮች ዕጣ ምን ይሆናል የሚል አሳሳቢ ሁኔታን ፈጥሯል። ወታደሮቹን የማስወጣት ሀሳብ እንደሌላቸው የሶማሊያው ፕሬዚደንት ባለፈው የካቲት መናገራቸውን

የሮይተርስ ዘገባ አስታውሷል። በሌላ በኩል የሶማሊያ ፓርላማ አንድ ሰው አንድ ድምፅ የሚለውን ዓለም አቀፍ መርህ እንደሚከተልና ህገ መንግስቱንም ማሻሻሉን ባለፈው ሳምንት ማስታወቁን ተከትሎ ራስ ገዟ ፑንትላንድ ለፌዴራል ተቋማት እውቅና እንደማትሰጥ አስታውቃለች። በጋራ መግባባት ላይ የሚደረስበት ህገ መንግስታዊ ሂደት እስከሚፈጠር ድረስ የፑንትላንድ አስተዳደር ለፌዴራል ተቋማት እውቅና አይሰጥም

ተቋማቱ ላይም እምነት የለውም ብላለች። ፑንትላንድ ባለፈው ውድ በአወጣችው መግለጫ የቀድሞው የደቡብ አፍሪካ ፓርላማ አፈ ጉባኤ በሙስናና በህገ ወጥ መንገድ የተገኘን ገንዘብ ህጋዊ በማድረግ ተከሰዋል። ክሱ የገዢው የአፍሪካ ብሔራዊ ኮንግረስ ኤንሲ በመጭው ወር በሚደረገው ምርጫ በሚያደርገው ተሳትፎ ላይ ጥላ ያጠላ ነው ተብሏል። ትናንት ከአፈ ጉባኤ ወንበራቸው የተነሱት ኖሲቪው ማፒሳ ንቃሉኳ

ራሳቸውን ለፖሊስ በማቅረብ ዛሬ ፕሪቶሪያ ውስጥ በሚገኝ ፍርድ ቤት ቀርበዋል። አስራ ሁለት የሚሆኑ የሙስና ክሶች እንዲሁም በህገ ወጥ መንገድ የተገኘን ገንዘብ ህጋዊ በማድረግ አንድ ክስ ቀርቦባቸዋል። የ67 ዓመቷ አፈጉባኤና ጉባኤና የኤንሲ የረጅም ጊዜ አባል በዋስ እንዲለቀቁ ፍርድ ቤት እንደወሰነላቸው የኤኤፍፒ ዘገባ አመልክቷል። የአፈጉባኤዋ ክስ በደካማ ኢኮኖሚና ሙስና ምክንያት የህዝብ ድጋፉን እያጣላለው ኤንሲ

ተጨማሪ ችግር ነው ተብሏል። የኤንሲ አመራሮች ፕሬዚደንት ሰሪል ራማፎሳ እና ምክትላቸውን ጨምሮ የሙስና ክስ ተመስርቶባቸዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ፈረንሳይ ከምዕራቡ ዓለም እና አፍሪካ አጋሮቿ ጋር በመሆን ከ30 ዓመታት በፊት በሩዋንዳ የተፈጸመውን የዘር ማጥፋት ማስቆም ትችል ነበር ሲሉ ኢማኑኤል ማክሮን ተናግረዋል። በአብዛኛው የቱትሲ ጎሳ አባላት የሆኑ 800 ሺህ ሰዎች የተጨፈጨፉበትን ሁኔታ ለማስቆም ፍላጎቱ አልነበረም ሲሉ አክለዋል። የሩዋንዳ የዘር ማጥፋት የተፈጸመበትን 30ኛ ዓመት ለማሰብ በመ

እሁድ ለሚደረገው ስነ ስርዓት የቪዲዮ መልእክት ያስተላልፉት ማክሮን ቱትሲዎችን ለማጥፋት ጭፍጨፋ ሲጀመር ዓለም አቀፉ ማህበረሰብ የማወቅም ሆነ የማስቆም መንገዱ ነበረው ማለታቸውን አንድ ስማቸው እንዳይጠቀስ የፈለጉ የፕሬዝደንቱ ጽህፈት ቤት ባለስልጣንን ጠቅሶ ኤኤፍፒ ዘግቧል። በሁለተኛው የዓለም ጦርነት ወቅት በአይሁዶች የተፈጸመው የዘር ፍጅት፣ በአንደኛው የዓለም ጦርነት ደግሞ በቱርክ በአርመኖች ላይ የተፈጸመው ጭፍጨፋ ለዓለም አቀፉ ማህበረሰብ ታሪካዊ ልምድ መሆን ይገባቸው ነበር

በማለት ማክሮን ተናግረዋል። ከሶስት ዓመታት በፊት በሩዋንዳ ጉብኝት ያደረጉት ማክሮን ፈረንሳይ የምትወስደውን ኃላፊነት በተመለከተ የተናገሩ ሲሆን ይቅርታን ማድረግ የሚችሉት ከጭፍጫፋው የተረፉት ብቻ ናቸው ብለዋል።

በሌላ በኩል ደግሞ የፈረንሳዊ ፕሬዚደንት ኢማኑኤል ማክሮን ሩሲያ ከወራት በኋላ በፓሪስ የሚደረገውን የኦሎምፒክ ዝግጅት ኢላማ ልታደርግ እንደምትሞክር ጥርጥር እንደሌላቸው ዛሬ ሐሙስ ተናግረዋል። የማክሮን ንግግር የኦሎምፒክ ጨዋታዎችን ኢላማ ያደረገና ከውጭ የሚመጣን አደጋ በተመለከተ በግልጽ ያስታወቁበት እንደሆነ ተነግረዋል። ሩሲያ የኦሎምፒክ ጨዋታዎቹን ኢላማ ታደርግ እንደሆነ ከጋዜጠኛ ጥያቄ የቀረበላቸው ማክሮን

ምንም ጥርጥር የለኝም፣ ሲሉ ተደምጠዋል። የሩሲያና የቤላሩስ ስፖርተኞች ካለ አገራቸው ባንዲራና ብሔራዊ መዝሙር በግል እንደሚወዳደሩ ዓለም አቀፉ የኦሎምፒክ ኮሚቴ መወሰኑን ተከትሎ ሩሲያ ከኮሚቴው ጋር ያላት ግንኙነት ሻክሯል። ሩሲያ ዩክሬንን መውረሯን ተከትሎ የሀገሪቱ ስፖርተኞች በዓለም አቀፍ ውድድር እንዳይሳተፉ ተከልክለው ነበር።

ይህ በእንዲህ እንዳለ የፈረንሳይ ፖሊስ ከፓሪስ ከተማ ማዘጋጃ ቤት ፊት ለፊት ከሚገኘው ስፍራ ላይ የነበሩና በደርዘን የሚቆጠሩ ፍልሰተኞችን አንስተዋል። በአብዛኛው ህጻናትና ሴቶች የሆኑና አምሳ የሚሆኑት ፍልሰተኞች በአውቶቡስ ተጭነው ወደ ምስራቅ ፈረንሳይ ተወስደዋል። ፍልሰተኞቹ ከፈረንሳይኛ ተናጋሪ የምዕራብ አፍሪካ ሀገራት የመጡ እንደሆነ የአሶሲትድ ፕሬስ ዘገባ አመልክቷል።

በመጨረሻም በዩጋንዳ የህገ መንግስታዊ ችሎት በተመሳሳይ ፆታ ግንኙነት ፈጻሚዎች ላይ እስከ ሞት የሚያደርስ ቅጣትን ያካተተ ህግ ተግባራዊ እንዲደረግ መወሰኑን ተከትሎ በአገሪቱ የሚገኙ ዜጎች የተደባላለቀ አስተያየት በመስጠት ላይ ናቸው። ከመብት ተሟጋች ቡድኖችና ሌሎችም ዓለም አቀፍ አካላት ውግዘት የደረሰበት ህግ እንዲሻር ዜጎች ጥያቄ አስገብተው የነበረ ሲሆን በካምፓላ የሚገኘው ህገ መንግስታዊ ችሎት ጥያቄያቸውን ውድቅ አድርገዋል።

ለአሜሪካ ድምፅ አስተያየት የሰጡ አንዳንድ ነዋሪዎች ውሳኔው በተመሳሳይ ፆታ ግንኙነት ፈጻሚዎች ላይ ያለውን ችግር የሚያባብስ እንደሆነ ተናግረዋል። ሌሎች ደግሞ ውሳኔው የአፍሪካ የነጻነት የታየበትና ህዝቧ ማንነቱን ያስጠበቀበት ነው ሲሉ አስተያየታቸውን ሰጥተዋል። ህጉ በፓርላማው የጸደቀ መሆኑንና ህገ መንግስቱንም እንደማይቃረን የህገ መንግስታዊ ችሎት ዳኞቹ አስታውቀዋል።

ከተፈጥሮ ስርዓት ጋር የሚቃረን ነው በሚል በዩጋንዳ ተመሳሳይ ፆታ ግንኙነት በቅኝ ግዛት ወቅት በነበረው ህግም የተከለከለ ነበር። የአገሪቱ ፕሬዚደንት ዮሪ ሙሴቪኒ አዲሱን ህግ ባለፈው ዓመት ግንቦት ወር ላይ በፊርማቸው አጽድቀዋል። ክብራትና ክብራን ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ አስማማ መልሳቸዋሉ።

የተከበራቸው አድማጮቻችንና ተመልካቾቻችን ቀደም ሲል ወደ እናንተ የደረሰው የዕለቱ የዓለም ዜናዎች ነበረ። ለዜናዎቹ እንግዱን አመሰግናለሁ። የተከታተላቸው የምትገኙት ዋሽንግተን ዲሲ ከሚገኙ የአሜሪካ ድምጽ ራዲዮ ወደ እናንተ የተላለፈላቸው የሚገኘውን የሐሙስ መጋቢት 26 2016 ዓ.ም ዝግጅታችን ነው። እያስተናገድኳችሁ ደግሞ አስማማው የሆነ በምሽቱ በምስልና ድምፅ ቅንብር ግርማ ደገፋና ስቴ አሸናፊ እንዲሁም የወቢና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበኤውም አብረውናሉ።

የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በማኅበራዊ ትስስር ገጾቻችንን መከታተል ትችላላችሁ። ለማስታወስ ያክል በዌባችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እያዳመጣችሁን ከእኛ ጋር ቆይታ ማድረግ ትችላላችሁ። አሁን ወደ ሰዓቱ አብይ ድረስ ስንላል

ኢትዮጵያና ፑንትላንድ በአዲስ አበባ የሁለትዮሽ ውይይት ባደረጉ ማግስት ሶማሊያ የኢትዮጵያን አምባሳደር ከሀገሯ ለቀው እንዲወጡ ማዘዟን አስታውቃለች። በተጨማሪም በሶማሊላንድና ፑንትላንድ ያሉ የኢትዮጵያ ቆንስላ ጽህፈት ቤቶችን እንዲዘጉ ወስና ቀነ ገደብ ማስቀምጧን ይፋ አድርጋለች። የቆንስላው ጉዳይ ሶማሊያን አይመለከታትም ያሉት ሶማሊላንድና ፑንትላንድ በበኩላቸው ውሳኔውን ተራ ህልም ሲሉ አጣጥለውታል። የሶማሊያ የማስታወቂያ ሚኒስትር ዳዊድ አዌስ ጃማ ለውሳኔው ምክንያቱ ኢትዮጵያ በሶማሊያ ውስጥ ጉዳይ ጣልቃ መግባቷን

መቀጠሏ ነው ብለዋል። የኢትዮጵያ መንግስት በይፋ የሰጠው ምላሽ አለመኖሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ ለአሜሪካ ድምፅ ተናግረዋል። በኢትዮጵያና በፑንድላንድ መካከል ትላንት የተደረገው ውይይት ከሰሞናዊ ጉዳዮች ጋር ግንኙነት እንደሌለውም ቃል አቀባዩ አመልክተዋል። ይህ በእንዲህ እንዳለ በኢትዮጵያ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ሰባ ሺህ ዜጎችን በዘመቻ የመመለስ ስራ በቅርቡ እንደምትጀምር ቃል አቀባዩ አያይዘው ተናግረዋል። ኬኔዲ አባተ ተጨማሪ አለው።

ሶማሊያ በሞቃዲሾ የሚገኙት የኢትዮጵያ አምባሳደር ከአገሯ ለቀው እንዲወጡ ማዘዟን

የሶማሊያ ውጭ ጉዳይ ሚኒስቴር ዛሬ መጋቢት 26 ቀን 2016 ዓ ም ባወጣው መግለጫ አስታውቋል። ሚኒስቴሩ በመግለጫው የኢትዮጵያ አምባሳደር ሙክታር መሐመድ ዋሬ ከዛሬ ሐሙስ ጀምሮ በሰባ ሁለት ሰዓታት ውስጥ አገሪቱን ለቀው እንዲወጡ መታዘዛቸውን አመልክቷል። ከዚህ በተጨማሪም ከፊል የራስ ገዝ ግዛት በሆነችው ፑንትላንድ እና ራሷን እንደ አገር በምትቆጥረው በተገንጣዩ የሶማሊላንድ ግዛት ውስጥ የሚገኙ ሁለት የኢትዮጵያ ቆንስላ ጽሕፈት ቤቶች እንዲዘጉ ማዘዟን ሶማሊያ

ኢትዮጵያ ይፋ አድርጋለች። ውሳኔው የተላለፈው በአገሪቱ ጠቅላይ ሚኒስትር ሐምዛ ባሬ የተመራ የካቢኔ ስብሰባ ዛሬ በሞቃዲሾ መደረጉን ተከትሎ ነው። የሶማሊያ ጠቅላይ ሚኒስትር ጽህፈት ቤት በሰጠው መግለጫ የኢትዮጵያ መንግስት በሶማሊያ የውስጥ ጉዳይ ላይ እየፈጸመ ያለው ግልጽ ጣልቃ ገብነት የሶማሊያን ነጻነትና ሉዓላዊነት የሚጥስ ነው በማለት ወንጅሏል።

በኢትዮጵያና ሶማሊያ መካከል ከፍተኛ ያለመግባባትና የውጥረት ምንጭ የሆነው የኢትዮጵያና የሶማሊ ላንድ የወደብ ስምምነት ሶማሊያ ለወሰደችው እርምጃ መንስኤ መሆኑን ሮይተርስ ሁለት የሶማሊያ ባለስልጣናትን ዋቢ አድርጎ ዘግቧል። ስለ ጉዳዩ በስልክ የጠየቅናቸው የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነብዩ ተድላ በማህበራዊ የብዙሃን መገናኛዎች ከተሰራጨው መረጃ ውጭ

የኢትዮጵያ መንግስት በይፋ ስለ ጉዳዩ የተነገረው ነገር እንደሌለ ገልጸዋል። አዎ እኛም አይተናቸዋል ሶሻል ሚዲያ ላይ የወጡትን ነገሮች፣ ግን እስካሁን ኦፊሻል ኮሚኒኬሽን በጉዳዩ ላይ ሰው እንደዚህ ለማለት ይከብደናል። ስለዚህ ለኢትዮጵያ መንግስት ኦፊሻሊ በይፋ የተነገረ የሚታወቅ ነገር የለም።

ሶማሊያ የኢትዮጵያን አምባሳደር ከሀገሯ እንዲወጡና በሶማሊላንድና በፑንትላንድ የሚገኙ የኢትዮጵያ ቆንስላ ጽህፈት ቤቶች እንዲዘጉ የወሰነችው የፑንትላንድ ባለስልጣናት ልዑክ አዲስ አበባ ተገኝቶ ከኢትዮጵያ ባለስልጣናት ጋር በተወያየ ማግስት ነው።

በፑንትላንድ የገንዘብ ሚኒስትር መሐመድ ፋራህ መሐመድ የተመራ ከፍተኛ የሚኒስትሮች ልዑካን ቡድን ትናንት መጋቢት 25 ቀን በኢትዮጵያ በነበረው ቆይታ ከውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አርጋ ጋር በተለያዩ የሁለትዮሽ ጉዳዮች ላይ መክሯል። የሶማሊያ የማስታወቂያ ሚኒስትር ዳውድ አዌይስ ጃማ ከአሜሪካ ድምጽ የሶማልኛ አገልግሎት ጋር ባደረጉት ቃለ ምልልስ

ለውሳኔው ምክንያቱ ኢትዮጵያ በሶማሊያ የውስጥ ጉዳይ ጣልቃ መግባቷን መቀጠሏ ነው ብለዋል። በአሁኑ ጊዜ ኢትዮጵያ የሶማሊያን ብሔራዊ የግዛት ነጻነት በተደጋጋሚ እየጣሰች ነው። ስለዚህ መንግስት፣ ሁለት የኢትዮጵያ ቆንስላዎችን በመዝጋት በሞቃዲሾ የሚገኙትን የኢትዮጵያ አምባሳደርና የዲፕሎማቲክ ሰራተኞቻቸውን ወደ አገራቸው ለመላክ ውሳኔ አስተላልፈዋል ሲሉም አክለዋል።

የፑንትላንድ የሚኒስትሮች ልዑካን ቡድን በአዲስ አበባ ጉብኝት ያደረገው የራስ ገዛ አስተዳደሯ መንግስት በሶማሊያ ሕገ መንግስት ላይ የተደረገውን ማሻሻያ በመቃወም ለፌዴራሉ መንግስት እውቅና እንደማይሰጥ ካሳወቀ በኋላ ነው። ሞቃዲሾ የኢትዮጵያን አምባሳደር የማስወጣቷና ቆንስላዎቿን የመዝጋቷ ዜና ከመውጣቱ አስቀድሞ ዛሬ ረፋድ ላይ ለጋዜጠኞች መግለጫ የሰጡት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ

የፑንትላንድ ባለስልጣናት ጉብኝት ከሰሞነኛ ጉዳዮች ጋር እንደማይገናኝ ተናግረዋል። ኢትዮጵያ ከሶማሊያ ፑንትላንድ ራስ ገዝ ግዛት ጋር ግንኙነት ስታደርግ ይሄ የመጀመሪያው አይደለም። ከፑንትላንድ ጋር ረዘም ያለ የንግድ ግንኙነት አለ። አገራችን ለፑንትላንድ አስተዳደር በተለይ በደህንነት የጸረ ሽብር፣ እንደዚሁም ደግሞ በትምህርት ዘርፍ በቅርበት አብረን እንሰራለን።

ትናንት በፑንትላንድ ፋይናንስ ሚኒስትር ክቡር መሐመድ ፋራ መሐመድ የተመራ የፑንትላንድ ከፍተኛ ልኡክ ቡድን ሚኒስትሮችን ያካተተ በሀገራችን ቆይታ አድርጓል። ነገር ግን ይሄ አሁን በፑንትላንድና በሞቃዲሾ መካከል ከተፈጠረው ሁኔታ ጋር በቀጥታ የሚገናኝ ሳይሆን ልኡክ ቡድኑ በአዲስ አበባ የስራ ጉብኝት ለማድረግ

ጥያቄው ከቀረበ ቆየት ብለዋል። በአጋጣሚ ነው ትናንት የመጡት። ከፑንትላንድ ባለስልጣናት ጋር ስለተደረገው ውይይትም ያብራሩት ቃል አቀባዩ የራስ ገዟ ባለስልጣናት ጉብኝት ኢትዮጵያና ሶማሊያ ያላቸውን ግንኙነት ታሳቢ ያደረገ እንዳልሆነም ገልጸዋል። ይሄ ጉዳይ ከሶማሊያ ጋር ያለንን ግንኙነት ለማሳነስ የተደረገ ወይም ሊደረግ የታሰበ ነው ተብሎ በፍጹም መታየት የለበትም።

ኢትዮጵያ ከፑንትላንድ ጋር ያላት ግንኙነት አዲስ እንዳልሆነ ብትገልጽም የውጭ ግንኙነቶችን ማድረግ የፌዴራሉ መንግስት ኃላፊነት ነው። እናም አንድ አገር ከሌላ አገር ግዛት ጋራ የሚፈራረመው ስምምነት የሶማሊያን ሉዓላዊነት የሚጻረር ነው ሲሉ የአገሪቱ የማስታወቂያ ሚኒስትር አወይስ ተናግረዋል። ለዛሬው የመንግስት ውሳኔ ለቪኦኤ የሶማልኛ አገልግሎት ምላሽ የሰጡት የፑንትላንድ የማስታወቂያ ሚኒስትር ሙሐመድ አይዲድሪር ሞቃዲሾ በማያስተዳድረው ግዛት ላይ ቁጥጥር ለማድረግ እየሞከ

እየተከለከለ ነው ሲሉ ከሰዋል። አሸባሪዎችን ማጥፋትና በመላ አገሪቱ አስተዳደሩን ማስፈን የተሳነው ሞቃዲሾ አሁን ደግሞ በማያስተዳድረው ሰላማዊ ክልል ላይ ውሳኔውን ለመጫን እየሞከረ ነው። በፑንትላንድ የሚገኘውን ቆንስላል ሊዘጋ አይችልም ሲሉም ለቪኦኤ ተናግረዋል።

የሶማሊላንድ ምክትል የውጭ ጉዳይ ሚኒስትር ሮዳ ጃማ ኤልሚም እንዲሁ ከቪኦኤ የሶማሊኛ ጋር ባደረጉት ቃለ ምልልስ የሞቃዲሾን ውሳኔ ሕልም ብቻ ሲሉ ገልጸውታል። አክለውም የሞቃዲሾ መንግስት በሶማሊላንድ የኢትዮጵያ ቆንስላ ከመከፈቱ ጋር በተገናኘ የሚመለከተው ነገር የለም። በመሆኑም ውሳኔው ከእኛ ጋር ምንም ግንኙነት የለውም

በሶማሌላንድ ላይ ምንም አይነት ተጽዕኖ አይኖረውም ብለዋል። የባህር በር የሌላት ኢትዮጵያ ከአራት ወራት በፊት ታሳስ 22 ቀን 2016 ዓ ም 20 ኪሎ ሜትር የሚረዝም የባህር ጠረፍ ከሶማሌላንድ በኪራይ ለማግኘት

የመግባቢያ ሰነድ መፈራረሟ ይታወቃል። በምትኩ ኢትዮጵያ ለሶማሌላንድ እውቅና ልትሰጥ እንደምትችልና ከአየር መንገድ ድርሻ እንደምትሰጥም ተመልክቷል። በዚህ ስምምነት ምክንያት ሉዓላዊነት የተጥሷል በምትለው ሶማሊያና በኢትዮጵያ መካከል ውጥረቶች አይለው ቀጥለዋል። ኢትዮጵያ የሶማሊያን ሉዓላዊነት እንዳልጣሰችና አለመግባባቶችን በንግግር ለመፍታት ዝግጁ መሆኗን በተደጋጋሚ መግለጿ ይታወቃል። ይህ በእንዲህ እንዳለ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ

በሳውዲ አረቢያ በእስር ቤቶችና በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያንን በዘመቻ የማስወጣት ስራ በቅርቡ እንደሚጀመር በዛሬው መግለጫቸው ተናግረዋል። በአሁኑ ሶስተኛ ምዕራፍ ዜጎችን በዘመቻ የማስመለስ ስራ ሰባ ሺህ የሚሆኑ ዜጎች እንደሚመለሱ ገልጸዋል። ዜጎችን የመመለስ ስራውን ለመጀመር ከፍተኛ የመንግስት ባለስልጣናትን ያካተተ ልዑክ በዚህ ሳምንት ቅዳሜ ወደ ሳውዲ አረቢያ እንደሚያቅናም ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ

አዲስ አበባ። አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ዋሽንግተን ዲሲ የሚገኘው ከዛም የሚተላልፍላችሁ የአሜሪካ ድምፅ ራዲዮ የምሽቱን ዝግጅታችን ነው። ቀደም ሲል የሰማችሁት የዕለቱና አብይ ረስ ነበር። አሁን የትንታኔው መጽሔት ይቀጥላል።

የዕለቱ የትንታኔ ርዕሳችን የመጀመሪያው ዘገባ ሁማን ራይትስ ዎች ያወጣውን ዘገባ መግለጫ ይመለከታል። ዓለም አቀፉ የሰብአዊ መብት ተሟጋጅ ድርጅት ሁማን ራይትስ ዎች ዛሬ ሐሙስ ባወጣው መግለጫ በግጭቶች በተጠመደው የአማራ ክልል ተፈጽሟል ያለውን የጦር ወንጀል የመንግስታቱ ድርጅት እንዲመረምር ሲል ጠይቋል። የሪፖርቱን አብይ ጭብጦች ጨምቆ አሉላ ከበደ ለምሽቱ ተከታዩን አዘጋጅቷል። የመንግስት ኃይሎች በሰሜን ጎጃም ዞን መራዊ ከተማ ላይ ከፋኖ ሚሊሻዎች ጋር ያደረጉትን ውጊያ ተከትሎ

ቁጥራቸው 45 የሚደርስ ሰላማዊ ሰዎች መግደላቸውን በመንግስት የተቋቋመው ገለልተኛው የሰብአዊ መብት ተቋም የኢትዮጵያ ሰብአዊ መብት ኮሚሽን የካቲት 21 2016 ዓ ም ያወጣውን ሪፖርት ያወሳው የሂማን ራይትስ ዎች አዲስ መግለጫ

የፋኖ ታጣቂዎች የመራዊ ከተማን ለቀው ከወጡ በኋላ የመንግስቱ ወታደሮች መንገድ ላይና እንዲሁም ለስድስት ሰዓታት በዘለቀ የቤት ለቤት አሰሳ ወቅት በርካታ ሰላማዊ ሰዎችን መግደላቸውን የአካባቢውን ነዋሪዎች አነጋግሮ ባሰባሰበው የእማኞች ቃል ማረጋገጡን ሰፊ ዝርዝር ባካተተው ሪፖርቱ አመልክቷል። የመንግሥቱ ወታደሮች በተጨማሪም የዜጎችን ንብረት ዘርፈዋል፣ ውድመትም ፈጽመዋል ብሏል።

ድንገቱ በአማራ ክልል በኢትዮጵያ ፌዴራል ኃይሎችና በፋኖ ታጣቂዎች መካከል ጦርነቱ ከተቀሰቀሰበት ካለፈው የነሐሴ ወር ወዲህ በሰላማዊ ዜጎች ላይ ከደረሱ እጅግ አስከፊ ጉዳቶች መካከል አንዱ ነው ያለው ዋና መቀመጫውን በኒውዮርክ ያደረገው ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አክሎም

የመንግስታቱ ድርጅት የሰብአዊ መብት ከፍተኛ ኮሚሽነር በክልሉ የሚፈጸሙ የመብት ጥሰቶችን በገለልተኛ አካል ማጣራት እንዲጀምር ሲል አሳስቧል። በተጨማሪም በፈጸሙት ከፍተኛ ሰብአዊ በደል የሚፈለጉ ወታደራዊ አዛዦች ተጠያቂ እስኪሆኑ ድረስ የአፍሪካ ሕብረት የኢትዮጵያ ፌዴራል ኃይሎችን ለሰላም ማስከበር ትልኮ ማሰማራቱን እንዲያቆም ጠይቋል።

ሪፖርቱ አያይዞም የኢትዮጵያ መንግስት ዜጎች በፌዴራልና በክልል ኃይሎች ለሚደርስባቸው መጠነ ሰፊ የመብት ጥሰቶች ትርጉም ያለው ተጠያቂነት እንዲኖር ያለማድረጉ የሚደርሱት የኃይል ጥቃቶች እንዳያባሩ ተጨማሪ ምክንያት ሆኗል ሲሉ የቡድኑ የአፍሪቃ ቢሮ ምክትል ዲሬክተር ላቲሻ ባደር የተናገሩትን ጠቅሷል። ምክትል ዲሬክተሯ አያይዘውም በኢትዮጵያ ግጭቶች ባሉባቸው አካባቢዎች በሰላማዊ ዜጎች ላይ ይሁነኝ ተብለው የሚፈጸሙ ግድያዎች

የዕለት ተዕለት ክስተት ሆነዋል ማለታቸውን ሪፖርቱ አክሏል። የፌዴራል ኃይሎችና የፋኖ ታጣቂዎች በአማራ ክልል በምዕራዊ ከተማ ጥር 20 2016 ያደረጉትን ውጊያ ተከትሎ የመንግሥት ወታደሮች ቤት ለቤት በመዘዋወር በሰላማዊ ዜጎች ላይ ፈጽመዋል የተባለውን ግድያ ክስ የኢትዮጵያ መንግሥት አስተባብሏል።

ሰራዊቱ የሰላማዊ ዜጎችን ደህንነት የሚጠብቅባቸው ሕጎች አሉት ያሉት የመንግስቱ የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በጊዜው ለአሜሪካ ድምፅ በሰጡት ምላሽ የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች እስካሁን ባለው የውጊያ ሂደት ሰላማዊ ዜጎችና የሲቪል ተቋማትን ኢላማ ያደረገ ጥቃት አልፈጸሙም ሲሉ አስተባብለዋል። አድማጮች በቀጣይ ፕሮግራማችን የኢትዮጵያ መንግስት

ለዛሬው የሂዩማን ራይትስ ዎች ሪፖርት የሚሰጠውን ምላሽ እና ሌሎች ተያያዥ ጭብጦች አክለን ሰፋ ካለ ዘገባ ጋር እንመለሳለን። የምሽቱ የትንታኔ መጽሔታችሁ ሁለተኛ ዘገባ ደግሞ የትግራይና የአማራ ክልሎች ችግሮችን በውይይት ብቻ እንዲፈቱ መንግሥት ማሳሰቡን የተመለከተ ነው። ከሰሞኑ በትግራይ ክልል በኩል በአማራ አዋሳኝ አካባቢዎች የሚታየው አዝማሚያ

የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ተናገሩም። ተናገሩ። የአማራና የትግራይ ክልሎች በመግለጫ እርስ በርስ ከመወቃቀስ ይልቅ ችግሮችን በጠረጴዛ ዙሪያ እና በድርድር ብቻ መፍታት እንዳለባቸው አሳስበዋል። የትግራይ ደቡባዊ ዞን አስተዳዳሪ ሀፍቱ ኪሮስ በበኩላቸው ትንኮሳ የፈጸሙት የአማራ ሚሊሻዎች ናቸው ብሏል በማለት ወንጅሏል። ይህም ፌዴራል መንግስቱ አከራካሪ እያለ በሚጠራቸው አካባቢዎች የተመሠረቱ አስተዳደሮችን እንዲፈርሱና

ታጣቂዎችም ትጥቅ እንዲፈቱ ለማድረግ የተጀመረው እንቅስቃሴ ለማደናቀፍ በማሰብ እንደሆነም አስረድተዋል። አስተዳደራቸውና ህዝቡ ሰላማዊ መንገድን ብቻ እንደሚመርጥ የገለጹት አስተዳዳሪው ህዝበ ውሳኔ የሚካሄደውም በምርጫ የተመሰረተ መንግስት ሲኖር ነው ሲሉ ተናግረዋል። ምርጌታ ጽባ ተጨማሪ አለው

የኢፌዴሪ ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ወቅታዊ ጉዳዮችን አስመልክቶ ዛሬ ሐሙስ መጋቢት 26 ቀን 2016 ዓ ም ለብሔራዊ ቴሌቪዥን ጣቢያ በሰጡት መግለጫ የፌዴራሉ መንግስት የሰላም ስምምነቱ እንዲተገበርና የትግራይን ህዝብ ፍላጎት ለማሟላት እየሰራ ባለበት በትግራይ ክልል በኩል በአማራ ክልል አዋሳኝ አካባቢ ተገቢ አልሆነና የፕሪቶሪያን የሰላም ስምምነት የሚጥስ ተግባር እየተፈጸመ ነው ብለዋል። ከሰሞኑ በትግራይ

ክልል በኩል በአማራ አዋሳኝ አካባቢዎች የሚታየው አዝማሚያ ተገብነት የሌለው ብቻ ሳይሆን የፕሪቶሪያውን ስምምነት የምጥስ ነው። የሚነሱ ጥያቄዎችና የሚያጋጥሙ ችግሮችን በውይይትና በድርድር ከመፍታት ይልቅ ወሰንን በኃይል እናስከብራለን የሚል አካሄድ ካለፈው ስህተት አለመማርን ያመለክታል። በአሁኑ ወቅት ሰላሙን እያጸና የሚገኘውን የትግራይ ህዝብን ለሌላኛው ዙር ስቃይና እንግልት የሚዳርግ ነው

በክልሉና በአጎራባች አካባቢዎች የተፈጠረውንም አንጻራዊ ሰላም የሚያደበዝዝ ነው። ትግራይም በተመለከተ የፌዴራል መንግስት አቋም ያውና ያው ሰዎች በሚሰጡት መግለጫ ፈጽሞ አይቀያየርም። ማንንም አያሰጋም። ማንንም በተለየ መልክ አይጠቅምም። ነገሩን የቀየረው የፌዴራል መንግስት እንዳልሆነ መረሳት የለበትም።

ነገሩ እንዲቃየር ያደረገ አካል መልሶ ከሳሽ መሆንም አይችልም። በትግራይና አማራ ክልሎች መካከል የማንነትና የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች የፌዴራሉ መንግስት ባስቀመጠው መንገድ ማለትም በሕዝበ ውሳኔ ብቻ ይፈታል ሲሉ ሚኒስትሩ ለገሰ ቱሉ በዛሬው መግለጫቸው ተናግረዋል። ከዚህ በኋላ በተቀመጠው አቅጣጫ ብቻ በተጀመረው መንገድ ችግሮቹ እንዲፈቱ ይደረጋል።

ሌላውን ጊዜና ጉልበት ለልማት ማዋል ይገባል። የክረምት ወቅት እየመጣ ስለሆነ ህዝቡን ለቀጣዩ የመኸር አዝመራ ማዘጋጀትም ያስፈልጋል። የፌዴራል መንግስት የማንነትና የወሰን ጥያቄ በህዝበ ውሳኔ ብቻ እንደሚፈታ ግልጽ አቅጣጫ አስቀምጧል። ከዚህ ውጭ ያለው አካሄድ ለጊዜው ትርፍ የሚያስገኝ ቢመስልም ዘላቂነት አይኖረውም። ይህን ታሳቢ በማድረግ ከፌዴራልና ከሁለቱም ክልሎች ከፍተኛ አመራሮች

የተውጣጣው አቢ ኮሚቴ የጀመረውን ስራ አጠናክሮ የሚቀጥል ይሆናል። የወሰንና የማንነት ጥያቄ የሚነሳባቸው አካባቢዎች ጉዳዩን ልባት እስኪያገኝ ድረስ የፌዴራል መንግስት ማለትም የመከላከያ ሰራዊታችን ሰላምና ደህንነት ከአካባቢው ህብረተሰብ ጋር በትብብር ይቆጣጠራል፣ ይጠብቃል። ተፈናቃዮች ያለምንም ቅድመ ሁኔታ ወደ ቀያቸው መመለስ ይኖርባቸዋል። በአካባቢው ህዝብ ምርጫ የአካባቢ አስተዳደሮች መመስረት ይኖርባቸዋል።

ሁኔታው ሲረጋጋ የምርጫ ቦርድ በገለልተኝነት

ህዝበ ውሳኔውን ያካሄዳል። ሚኒስትሩ አያይዘውም በአዋሳኝ አካባቢዎቹ የመከላከያ ሰራዊት ከህብረተሰቡ ጋር ጸጥታ ለማስከበር በሚያደርገው ጥረት የአማራና የትግራይ ክልሎች አጋዥ ሊሆኑና መከላከያ ሰራዊቱም ሊያምኑት እንደሚገባ አስረድተዋል። በሁለቱም ክልሎች ሰላምን የሚያውክ ህገወጥ የጦር መሳሪያ ዝውውር መኖሩን በመግለጫቸው ላይ ያነሱት ሚኒስትሩ ዶክተር ለገሰ ክልሎቹ መቆጣጠር እንደሚጠበቅባቸው አመልክተዋል። በኮሚኒኬሽን አገልግሎት ሚኒስትሩ የዛሬ መግለጫ

በተመለከተው ደቡባዊ የትግራይ ክልል የዞኑ አስተዳዳሪ አቶ ሀፍቱ ኪሮስ በበኩላቸው አስተዳደራቸውና ህዝቡ የሰላም አማራጭን እንደሚከተል ገልጸዋል። በአንጻሩ ትንኮሳዎች እየተፈጸሙ የሚገኙት በአማራ ክልል ታጣቂዎች በኩል ነው ሲሉ ከሰዋል። ከሰላም ውጭ የተሻለ አማራጭ አለ ብለን አስበን አናውቅም። በእኛ አካባቢ ጸፊው ኃይል ተቆጣጥሮት በሚገኘው አካባቢ የሚገኘው ህገወጥ አስተዳደር እንዲፈርስ

በዛ አካባቢ ያለ ታጣቂ ትጥቁን እንዲያራግፍና በዛ አካባቢ ነዋሪ ያልነበሩ አሁን የአካባቢውን ዴሞክራሲ ለመቀየር ታስቦ በዛ አካባቢ ትጥቅ ይዘው እንዲንቀሳቀሱ የተደረጉ ኃይላት በዛ አካባቢ እንዲለቁ የሚደረግ የተወሰኑ እንቅስቃሴ የሚመስሉ ነገሮች ይታያሉ። አሁን የተጀመሩት ለመግታት ታስቦ የሚደረጉ እንቅስቃሴዎች እንዳሉ እናውቃለን። የአላማጣና የኮረም ህዝብ

እየተፈጸመበት ነው ያለው። በሀገሩ በቀየው እንዳይኖር እየተደረገ ነው። ከዚህ በተጨማሪ ወደ ወሰን አካባቢ ወዳሉት አካባቢዎች እንደተለመደ እየመጡ የመተኮስ ስራ አሁንም አለ። የተጀመረው እንቅስቃሴ እንዲቋረጥ ማድረግ ግን በፍጹም ተገቢ አለ። ስለዚህ ይህ ነገር ቶሎ ፈጠን ብሎ ማስቆም ያለበት የፌዴራል መንግስቱ ነው መሆን ያለበት። ቀርበን ለመወያየት በማንኛውም ሰዓት በጣም ዝግጆች ነን። የኮሚኒኬሽን ሚኒስትሩም ቢሆን መሬት ላይ ወርደው በማየት

ሁኔታውን መከታተል ያለባቸው ይመስለኛል።

የዞኑ አስተዳዳሪ የራሳቸው ቤተሰቦች ጭምር ከአከራካሪ የአዋሳኝ አካባቢዎች ተፈናቅለው እንደሚገኙ የተናገሩት አቶ ሀፍቱ የሰላም ስምምነቱ በምልአት እንዲተገበር አስተዳደራቸው ጥረት እንደሚያደርግ ገልጸዋል። በፌዴራል መንግስቱ እንደ መፍትሄ የተያዘው የህዝበ ውሳኔ አማራጭ የህዝቦች መብት ነው ያሉት አቶ ሀፍቱ፣ ሆኖም አፈጻጸሙ በህገ መንግስቱ መሰረት ሂደቱን ተከትሎ መከናወን እንደሚገባ ጠቅሰዋል። ለዚህም በህዝብ የተመረጠ መንግስት ያስፈልጋል በማለት የሚኒስትሩን ሀሳብ ተቃውመዋል።

ህጋዊ መንግስት ይቋቋማል። ከህጋዊ መንግስት በኋላ ማድረግ የሚቻልበት ሁኔታ ነው ያለው ባይዘ ወይ። በዚህ ጉዳይ ላይ የሴንትራል መንግስቱ በደንብ ይገባዋል አይገባውም ብዬ አላስብም። ነገር ግን ሁሉንም አካላት ለማስደሰት እና አሊያም በእነዚህ አካላት ጨዋታ ላይ መቆየት የሚፈልግ ሀይል ሆኖ ካልሆነ በስተቀር በህገ መንግስቱ እና በህግ እንደሚለው ፕሪቶሪያም

ፈጠን ብሎ ምላሽ የመስጠት ኃላፊነትም ግዴታም አለበት። በጉዳዩ ላይ ከአማራ ክልል የመንግስት ኮሚኒኬሽን አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የራያ ላማጣ ከተማ ጊዜያዊ አስተዳደር ከንቲባና የራያ ወሎ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ባለፈው ሳምንት ለአሜሪካ ድምጽ በሰጡት ማብራሪያ ከትግራይ ክልል የመጡ ያሏቸው የታጠቁ ኃይሎች አዲስ ብርሃን፣ ጨጓራና ኮሰም የተባሉ አካባቢዎች በኃይል ይዘዋል ሲሉ መክሰሳቸው ይታወቃል።

የትግራይ ክልል ጊዜያዊ አስተዳደር ካቢኔ ሁለቱ ክልሎች በይገባኛል የሚወዛገብባቸውን አካባቢዎች ወደ አማራ ክልል ያካተተ ካርታ በክልሉ የመማሪያ መጽሐፍት ላይ መታተሙን በተመለከተ የአማራ ክልል በአስቸኳይ ማስተካከያ እንዲያደርግ አስጠንቅቆ ነበር። የአማራ ክልል ባወጣው ምላሽ ደግሞ የጊዜያዊ አስተዳደሩ ካቢኔ መግለጫ የአካባቢዎቹን ህዝቦች ታሪክ፣ ተጨባጭ መረጃና ነባራዊ ሀቅን የካደ ነው ሲል መቃወሙ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽባሃም።

ወደ እናንተ እየደረሰ የሚገኘው የምሽቱ የትንታኔ መጽሔታችን አሁንም እንደቀጠለ ነው። ወደ ቀጣዩ ዘገባ ስንሻገር የተባበሩት መንግስታት የሰብአዊ መብቶች ምክር ቤት አባላት የሆኑ አርባ ሶስት ሀገራት በኢትዮጵያ የሽግግር ፍትህ ፖሊሲን ለመተግበር የሚያስችል ገለልተኛ ስርዓት እንዲዘረጋ ጠይቀዋል።

አገራቱ በጀኔቫ እየተካሄደ ለሚገኘው 55ኛው የሰብአዊ መብቶች ጉባኤ ባቀረቡት የጋራ መግለጫ በኢትዮጵያ በጦርነት የተጎዱ ዜጎች ፍትህ ይሻሉ ሲሉ አመልክተዋል። ለዚህ ደግሞ በአገሪቱ ሊተገበር የታሰበው የሽግግር ፍትህ ሂደት ታማኝነት፣ ነፃና ግልጽ እንዲሆን አገራቱ ጠይቀዋል። በመግለጫው ላይ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዳይሬክተር አቶ ያሬድ ኃይለማርያም የሽግግር ፍትህ ፖሊሲውን ሊጸድቅ የመጨረሻው ምዕራፍ ላይ ባለበት ሁኔታ

እንዲህ አይነት ዓለም አቀፍ ትኩረት ማግኘቱ መልካም እንደሆነ ተናግረዋል። ገብረ ሚካኤል ገብረ ምድን በዚህ ጉዳይ የተጨማሪ አዘጋጅተዋል። በጄኔቫ እየተካሄደ በሚገኘው 55ኛው የሰብአዊ መብቶች ጉባኤ ላይ ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ፕሬዚደንት የቀረበው የ43ቱ ሀገራት የጋራ መግለጫ የኢትዮጵያ መንግስት የሽግግር ፍትህን አስፈላጊነት አምኖ ፖሊሲ ለመቅረጽ ያደረገውን ጥረት አድንቋል።

ሆኖም የሽግግር ፍትህ ፖሊሲው በአተገባበሩ ግቡን እንዲመታ ከግምት መግባት ይኖርባቸዋል ያላቸውን ነጥቦች ዘርዝሯል። በኢትዮጵያ የሚገኙ የጦርነት ሰለባዎችና ተጎጂዎች ፍትህ ይገባቸዋል ያለው መግለጫው ተአማኒና ተጠያቂነት የሰፈነበት የሽግግር ፍትህ ሂደትን መተግበር ዘላቂ ሰላምንና እርቅን ለማረጋገጥ በእጅጉ አስፈላጊ እንደሆነ ያስገነዝባል። መግለጫውን አስመልክቶ ለአሜሪካ ድምፅ አስተያየት የሰጡት የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል ዋና ዲሬክተር አቶ ያሬድ ኃይለማርያም

ከሽግግር ፍትህ ፖሊሲ ትግበራው የሚጠበቀው አንዱ ትልቅ ጉዳይ ይህ እንደሆነ ይናገራሉ። በሂደቱ ላይ አንደኛ ግልጽነት መኖር አለበት። ሁለተኛ ተአማኒነት ጉዳይ፣ ህዝቡ በሂደቱ ውስጥ ተጠያቂ የሚሆኑም አካላቶች፣ ባለድርሻ አካላት በሂደቱ ላይ ሙሉ እምነት የሚያሳድሩበት መንግስት እንደፈለገ የሚያዞረው

እና ነጻነቱ የተገፈፈ ሂደት እንዳይሆን የግድ ነው። ግልጽነት የተሞላው ሂደት መሆን አለበት። ሁለተኛ ያ ተጠያቂነት በሁለት መንገድ ነው። ከሽግግር ፍትህ ሂደት ጋር ተጠያቂነት የሚነሳው አንደኛ የሽግግር ፍትህ አንዱ አላማ፣ ሂደቱ የሚካሄድበት ዋነኛ አላማ ተጠያቂነትን ለማስፈን መሆን አለበት። ከፍተኛ ወንጀሎች ተፈጽመው ፍትህ ተጓድሎ ዝም ብሎ በመሸፋፈን በእርቅ በምን ተሸፋፍነው እንዳይሄድ አጥፊዎች

በሕግ ፊት ቀርበው ተጠያቂ እንዲሆኑ ጭምር የተጠያቂነት ጥያቄ ይነሳል። ሁለተኛው ግን ሂደቱ ራሱ ተጠያቂነት ያለበት በሽግግር ፍትሁ በሚካሄድበት ጊዜ የሚሰሩ ስህተቶች ቢኖሩ ሂደቱን ያደናቀፉ አካላትም ጭምር ለአድራጎታቸው ተጠያቂ የሚሆኑበት በጣም ግልጽነትና ተጠያቂነትን ያሰፈነ መሆን አለበት የሚባለው በዚህ አግባብ ነው እና እነዚህ ቁልፍ ጉዳዮች ናቸው።

የሀገራቱ የጋራ መግለጫ የኢትዮጵያው የሽግግር ፍትህ ፖሊሲ ማዕቀፍ ከአህጉራዊና ዓለም አቀፋዊ ሕጎችና መርሆዎች ጋር የተጣጣመ እንዲሆን እንዲሁም ዓለም አቀፍ መስፈርቶችን ታሳቢ እንዲያደርግ ይጠይቃል። የሽግግር ፍትህ ፖሊሲው እውነትን ከመፈለግ አኳያ በጦርነት የተጎዱ ዜጎችን እንዲያሳትፍና ፍላጎቶቻቸውንም እንዲያስቀድም ያሳስባል። ለትግበራውም ገለልተኛ የአሰራር ስርዓት የመዘርጋትን አስፈላጊነት ያስቀምጣል። አቶ ያሬድ ኃይለ ማርያም

ይህ ምክረ ሀሳብ ገዢና ቅቡል መሆኑን ይገልጻሉ። ኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት የሰየመው አጣሪ ቡድን በጋራ ባወጡት ሪፖርት ላይ ትግራይ ውስጥ ለተፈጸመው ከፍተኛ የሆነ የሰብአዊ መብት ጥሰት በጦርነት ውስጥ የተሳተፉት ሁሉም አካላት ተጠያቂዎች ናቸው ይላል። በእዚህ ላይ ነው ትልቁ ጥያቄ የሚመጣው የፍ የሽግግር ፍትህ ሂደቱን የሚያካሂደው መንግስት ራሱ በሂደት ውስጥ ተጠያቂ የሚሆን ከሆነ

ያ ሂደት እንዳይጠለፍ፣ እንዳይስተጓጎል፣ የመንግስትን ተጠያቂነት እንዳያሳነስ ወይም መንግስትን ከተጠያቂነት ነጻ እንዳያወጣ ገለልተኛ የሆኑ አካላት እንዲይዙት የሚፈለግበትን ምክንያት ዋነኛ ዓላማው እሱ ነው። መንግስት ራሱን አጥፊ በሆነበት ጉዳይ ላይ ራሱን ተጠያቂ ሊያደርግ የሚችልበት እድል ጠባብ ይሆናል።

ስለዚህ በሂደቱ ላይ በምርመራውም በፍትህ አሰጣጡም ሂደት ተጠያቂነትን በማስፈነ ሂደት ገለልተኛ ተቋማት ለዚሁ ዓላማ ተብለው እንዲቋቋሙ የሚያሳስበው ክፍል ለዚህ ሂደት መሳካት ዋና ጉዳይ ይመስለኛል። ፖሊሲው ወደኋላ ኋላ ተመልሶ ባለፉት ዓመታት የተፈጸሙ ጉዳዮችን ከተመለከተ በቅርቡ ለተፈጸሙት ጉዳዮች ቅድሚያ እንዲሰጥ ጠይቋል። የትግራይ ክልልን መነሻ አድርጎ በሰሜን ኢትዮጵያ በተካሄደው ጦርነት ለተፈጸሙ ወንጀሎችና

ሌሎችም በደሎች ተጠያቂነትን ማረጋገጥ የሽግግር ፍትህ ፖሊሲው አንዱ ትኩረት ነው። ፖሊሲውን የማርቀቁ ዝግጅት በመጠናቀቁ በቅርቡ ለሚኒስትሮች ምክር ቤት እንደሚቀርብ የፍትህ ሚኒስቴር ቀደም ሲል አስታውቋል። ስለ ጉዳዩ የሚያስረዱት አቶ ያሬድ ግን

በረቂቁ ላይ የሚመለከታቸው አካላት አልተወያዩም ይላሉ። ይሄ የረጅም ጊዜ ፕሮሰስ ስለሆነ እና በኋላ ሂደቱም ላይ ችግር እንዳይፈጥር ፍትህ ሚኒስቴር ፖሊሲውን ከማጸደቁ በፊት የፖሊሲውን የመጀመሪያ ቅጂ ወይም የመጨረሻውን የተዘጋጀውን ቅጂ ለሚመለከታቸው ባለድርሻ አካላት ይፋ አድርጎ አስተያየት ቢሰጥበት፣ ግብዓት ቢሰበስብ ጥሩ ነው ብዬ ነው የማስበው።

በኢትዮጵያ መንግስትና በሕዝባዊ ወያኔ ሐርነት ትግራይ ህወሓት መካከል የተፈረመውን ግጭትን በዘላቂነት የማቆም ስምምነት እናደንቃለን፣ ያሉት እነዚሁ 43 ሀገራት በአማራና በኦሮሚያ ክልሎች የቀጠሉት ግጭቶችና ከእነዚሁ ጋር ተያይዘው እየወጡ ያሉት የሰብአዊ መብቶች ጥሰት ሪፖርቶች በእጅጉ አሳስበውናል ብለዋል። በአማራ ክልል የተራዘመው የአስቸኳይ ጊዜ አዋጅም እንደዚሁ አሳሳቢ መሆኑ በሀገራቱ መግለጫ ላይ ተጠቅሷል።

አቶ ያሬድ ይኸው ጉዳይ ሀገር በቀል የሰብአዊ መብቶች ተሟጋቾችንም አሳስቦናል ይላሉ። አስቸጋሪ የሆኑ የግጭት ሁኔታዎች ባሉበት ሀገር የሽግግር ፍትህን በተሟላ ሁኔታ መከወን አይቻልም። ስለዚህ

የእንደ ቅድመ ሁኔታ ራሱ መወሰድ ያለበት እዚህ በሁለቱ ክልሎች እና ሌሎችም የሀገሪቷ ክፍሎች የሚታዩ ግጭቶች እንዲቆሙ መጀመሪያ ትልቅ ስራ መሰራት አለበት። በተረጋጋ እና ቢያንስ አንጻራዊ ሰላም ባለበት ሁኔታ ውስጥ የሽግግር ፍትህ ሂደቱን ቢጀመር ሂደቱ እንዲፋጠንም እንዲሳካም ያደርገዋል። ስለዚህ እሱ በጣም ቁልፍ የሆነ ነጥብ ነው።

ግጭቶቹ እንዲቆሙና ሁሉም አካላት ተአማኒና ሁሉን አቀፍ በሆነ ሀገራዊ ውይይት ሰላም እንዲፈጥሩ 43ቱ ሀገራት በጋራ መግለጫቸው ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።

በኢትዮጵያ የሽግግር ፍትህ ፖሊሲን በተመለከተ ከጀኔቭ 43 ሀገራት ያወጡትን መግለጫ በተመለከተ የነበረውን ጥንቅር ነው ተከታትለን የተመለስ ነው። ወደ ቀጣዩ ዘገባ ሳልፍ በምዕራብ ወለጋ ዞን ቆንደላ ወረዳ በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ቢያንስ አንድ አርሶ አደር ሲገደሉ 15 ቤቶች መቃጠላቸውን ነዋሪዎች ገለጹ።

ለግድያው የመንግስት ኃይሎችን ተጠያቂ ያደረጉት የአሜሪካ ድምፅ ያናገራቸው ነዋሪዎች አማጺ ቡድኑን ይደግፋሉ በሚል ባልታጠቁ ሰዎች ላይ ያነጣጠረ ጥቃት እንደሚፈጽሙ ጠቅሰው ወንጅለዋል። ነዋሪዎቹ በሰነዘሩት ውንጀላ ላይ ከምዕራብ ወለጋ ዞንና ከቆንደላ ወረዳ አስተዳደር አካላት እንዲሁም ከኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረገው ጥረት

ለጊዜው አልተሳካም። ይሁንና የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከዚህ ቀደም ለአገሪቱ ብሔራዊ ቴሌቪዥን በሰጡት ቃለ ምልልስ የመንግሥት የጸጥታ ኃይሎች በሰላማውያን ሰዎችና በሲቪል መሠረተ ልማቶች ላይ ጥቃት አይፈጽሙም ሲሉ የሚቀርቡ ክሶችን አጣጥለዋል። ጸሐይ ዳምጠው በዚህ ጉዳይ ተጨማሪ አላት።

በኦሮሚያ ክልል ምዕራብ ወለጋ ዞን ቆንዳላ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል በቀጠለው ግጭት ምክንያት ባልታጠቁ ዜጎች ህይወትና ንብረት ላይ ተደጋጋሚ ጉዳት እየደረሰ መሆኑን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ወረዳው ከግጭት ልወጣ እንዳልቻለ የጠቀሱና ለደህንነት ስጋት ምክንያት ስማቸውን እንዳንገልጽ የጠየቁን የቆንዳላ ወረዳ ነዋሪዎች በተለይ ከሁለት ሳምንታት ወዲህ ተባብሶ ቀጥለዋል ብለዋል። የቆንዳላ ወረዳ ኮሊ ጨርባ

የአውሮፓ ቀበሌ ነዋሪ መሆናቸውን ጠቅሰው ለደህንነታቸው ሲባል ስማቸውን እንዳንገልጽ የጠየቁን ግለሰብ ባለፈው ሰኞ የሰው ህይወት ማለፉን ጠቁመዋል። ወራኝ

የመንግስት የጸጥታ ኃይሎች በቆንዳላ ወረዳ ልዩ ስሙ ማራሞ ከሚባል አካባቢ ወደ ቆንዳላ ከተማ እየተመለሱ የነበሩትን አቶ ሙጃኤድ ጅብሪል የተባሉ ግለሰብን ኮል ጫርባ ቀበሌ ውስጥ በጥይት ገድለዋቸው ሄደዋል። ጥሎ በሚባል ቀበሌ ደግሞ የሸኔ ደጋፊዎች ቤት ነው እያሉ ያቃጠሏቸው ቤቶች ብዙዎች ናቸው። ንብረትም ተዘርፏል። ከብቶችን፣ በጎችን እና ፍየሎችንም ነድተዋል። ቡናና በቆሎ ከአርሶ አደሮች

ሰዎች ቤት እየጫኑ ወስደዋል። በምዕራብ ወለጋ ዞን በቆንዳላና በቤጊ ወረዳዎች ይህ ድርጊት ካለፉት ሁለት ሳምንታት አንስቶ እስከ ዛሬ ቀጥሏል። የቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱትና ስማቸውን በተመሳሳይ ምክንያት እንዳንገልጽ የጠየቁ ሌላው አስተያየት ሰጪ በበኩላቸው

በኮል ጨርባ ቀበሌ ሙጁአድ የተባለ ግለሰብ መገደላቸውን አረጋግጠው በአካባቢው ውጥረት መከሰቱን ተናግረዋል። ጥሎ በምትባል ቀበሌ ውስጥ የመንግስት የጸጥታ ኃይሎች የህብረተሰቡን ከብቶች ሰብስበው በትምህርት ቤት ቅጥር ግቢ አስገብተዋል። ተማሪዎችም ትምህርታቸውን ካቋረጡ ሳምንታት አልፈዋቸዋል። አሁን ከቀደመው ይልቅ ችግሮቹ እየከፉ ነው።

እኚሁ አስተያየት ሰጪ አካባቢው አሁንም በስጋት ውስጥ መውደቁን አክለው ያስረዳሉ። የአካባቢው ህብረተሰብ ሰላምን በእጅጉን አፍቋል። ሰላሙ ተመልሶ መደበኛ ህይወቱን ለመምራት ጓግቷል። እኛ በምንኖርበት የቆንዳላ አካባቢ በአሁኑ ወቅት ለእርሻ የምንዘጋጅበት ነው። ሆኖም ይቅርና እርሻ ሰላም የሚሰፍንበት ጊዜ ልቆናል።

የሸኔ ታጣቂዎች ይመጣሉ። የመንግስት የጸጥታ ኃይሎች ደረሱ ሲባል ያፈገፍጋሉ። ነዋሪው ህዝብ ግን መረጃ ሰጥታችኋል እየተባለ በዘፈቀደ ይገደላል፣ ንብረቱ ይወድማል፣ ይዘረፋል። የህዝቡን ስቃይ በእጅጉ ያባባሰው እንዲህ አይነቱ ሁኔታ ነው። አሁንም

ሁለቱም ኃይሎች በአካባቢው ስላሉ ከፍተኛ ስጋት ውስጥ ነን። በጉዳዩ ላይ ከምዕራብ ወለጋ ዞን ከቆንዳላ ወረዳ የአስተዳደር አካላት እንዲሁም ከኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ ከዚህ ቀደም ለሀገሪቱ መንግስታዊ ብዙሃን መገናኛ በሰጡት ቃለምልስ የጸጥታ ኃይሎች በሰላማዊ ሰዎችና በሲቪል መሰረተ ልማቶች ላይ ጥቃት

አይፈጽሙም ሲሉ የሚቀርቡ ክሶችን አጣጥለዋል። ለአሜሪካ ድምጽ ሀይ ዳምጠው ከአዲስ አበባ። የምሽቱ የትንታኔው መጽሔት የመጨረሻ ቅንብራችን ደግሞ ወደ ዋሳ ይወስደናል። የራሳቸው ያልሆነ የማህበራዊ ትስስር ገጽ ስያሜዎችን በመጠቀም ሀሰተኛና የጥላቻ መልእክቶችን የያዙ መረጃዎችን አሰራጅተዋል የተባሉና

በሲዳማ ክልል ሐዋሳ ከተማ በሚገኝ ፍርድ ቤት ጥፋተኛ የተባሉ ስድስት ወጣቶች በስርዓትና በገንዘብ ተቀጡ። በፍርዱ ያልተስማሙት የተከሳሾቹ ጠበቃ ደግሞ ይግባኝ እንደሚጠይቁ ተናግረዋል። ዮናታን ዘብዴዎስ ተጨማሪ አለው። ትናንት በሲዳማ ክልል ሐዋሳ ከተማ የተሰየመው የከፍተኛው ፍርድ ቤት ወንጀል ችሎት ሐሰተኛ መረጃ አሰራጭተዋል፣ የጥላቻ ንግግር ነዝተዋል ባላቸው ወጣቶች ላይ ፈርዷል። በመሆኑም አገኘው ተስፋዬ አንድ ዓመት ከሁለት ወር ስርዓትና።

አምስት ሺህ ብር እንዲቀጣ ተወስኗል። ወንድሙ ቶርበና አብርሃም ተስፋዬ ደግሞም አንድ ዓመት ከአምስት ወርና አምስት ሺህ ብር እንዲቀጡ ተፈርዶባቸዋል። በወንጀሉ ተጠርጥረው የታሰሩትና የተከሰሱት ወጣቶች ስድስት ሲሆኑም ሳሙኤል ላንቀሞ፣ ኤርምያስ ቢሉሶና ኤርምያስ ላምሶ አንድ ዓመት ከስምንት ወርና በስምንት ሺህ ብር እንዲቀጡ ተፈርዶባቸዋል። የግራ ቀኙን ክስና ክርክር ሲያዳምጥ የቆየው ፍርድ ቤቱም የጥፋተኝነት ውሳኔ ያሳልፈውና የፈረደው

የጥላቻ ንግግርና የአስተኛ መረጃ ስርጭትን ለመከላከልና ለመቆጣጠር በ2012 ዓ.ም የወጣውን አዋጅ ቁጥር 1188 ህዝባር 2012 ተላልፎ በመገኘታቸው መሆኑን በኒባብ አሰምቷል። ውሳኔው ሐሳብ የመግለጽ ነጻነትን የሚጻረር እንደሆነ የተናገሩት ከፍርደኞቹ የሦስቱ ጠበቃ አቶ መለሰ አሊሶም ይግባኝ እንደሚጠይቁ ለቪኦኤ ተናግሯል። ያቀረበው ከሰዓት ያቀረበው

ጥፋተኛም የሚያስደርግ በቅጣትም የሚያዳርግ የሚችል አይደለም፣ አግባብ አይደለም። በምን ይግባኝ አቤቱታ አስገብተን ይግባኝ ጠይቀን ሂደት ላይ እንገኛለን። አንደኛው ተከሳሾቹ እስካሁን በእስር ላይ እንደሚገኙም ጠበቃው አክሎ አስረድቷል።

ዋስትና መብት እንዲፈቀድላቸው ቢጠየቅም መጀመሪያ የተያዙት የክልሉ ፖሊስ ኮሚሽን ነው የያዛቸው። ከያዘ በኋላ ምርመራ ጊዜ ቀጠሮ እየጠየቀ ረዥም ጊዜ ነው ፖሊስ ኮሚሽን ላይ የቆዩት። ዋስትና መብት ከመከልከል ጋር ተያይዞ ዋስትና ሊያስነስግ የሚችል አልነበረም። የተከሰሱበት አንቀጽ አፈና ወይም መብት ረገጣ ወይም መብት ጠይቆ ተጠርጣሪ ወይም ተከሳሽ መብት በሚጠይቅበት ጊዜ በቀላሉ በተለይም ከፖለቲካ ጋር

ከአመራር ጋር ያሉ ባሉ ጉዳዮች ጋር ግለሰቦች ሲጠረጠሩ መብታቸውን የሚከለከሉበት ዳኞችም ደግሞ ነጻና ገለልተኛ ሆነው አስፈላጊውን የሕግ መብት የማያስከብሩበትም የማይተረጉሙበትም አግባብ ነው ያስተዋልኩት እኔ በሂደት። ትናንት የተፈረደባቸው ወጣቶች ከታሰሩም ሰባት ወራትን አስቆጥሯል። ፍርድ ቤቱም በሰጠው ውሳኔም እስካሁን የታሰሩት ተቆጥሮ እንዲሰላላቸውም ትዕዛዝ ሰጥቷል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ።

ሐዋሳም አድማጮቻችን፣ ከአሜሪካ ድምፅ እየተላለፈላቸው ያለው የምሽቱ ዝግጅታችን እንደቀጠለ ነው። የመጀመሪያውን አጋማሽ አጠናቀን ሁለተኛው አጋማሽ ገብተናል። የሁለተኛው አጋማሽ የመጀመሪያ ቅንብራችን የአሜሪካን ምርጫ የተመለከተ ነው። ቀጣይ የሚካሄደውን በመጪው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የህገወጥ ኢሚግሬሽን ፖሊሲ በርካታ አማራጮች ከማናቸውም ከፍተኛውን ትኩረት የሚሰጡት ጉዳይ ነው። በዚህ ጉዳይ የአሜሪካ ድምፅ ዘጋቢዎች አዘጋጁት ጥንቅር ቆንጅታዬ እንደሚከተለው ታቀርበዋለች።

በዚህ ሳምንት በዩናይትድ ስቴትስዋ ዊስከንሰን ክፍለ ግዛት በተካሄደው ቅድመ ምርጫ ለተሳተፉ በርካታ ድምፅ ሰጪዎች የህገ ወጥ ኢሚግሬሽን ጉዳይ አብይ ትኩረት የሰጡት ጉዳይ እንደነበረ ተናግረዋል። ስካት ሊንመን አንዱ ናቸው። ኢሚግሬሽን፣ የዋጋ ግሽበትና በሕይወት የመኖር መብት ለእኔ ሶስቱ ትልልቆቹ ጉዳዮች እነዚህ ናቸው።

ሊንማን ባለፈው ፕሬዝደንታዊ ምርጫ ድምፃቸውን የሰጡት ለዶናልድ ትራምፕ ነበር። አሁንም ትራምፕን ነው የምመርጠው ብለዋል። ዶናልድ ትራምፕ ዊስካንስን ውስጥ ለደጋፊዎቻቸው ባሰሙት ንግግር አደገኛ ሲሉ የገለጿቸውን ሰዎች በአሜሪካ ታሪክ ታይቶ በማያውቅ ግዙፍ ቁጥር ለማባረር እየተሰናዳሁ ነኝ ብለዋል።

እስረኞች ነፍሰ ገዳዮች ሱስ አስያዥ መድኃኒት ሻጮች የአእምሮ በሽተኞችና ሽብርተኞችን ይልካሉ በአሁኑ ጊዜ ከየአገሩ መጥፎ መጥፎው ሰው እኛ አገር ነው የሚመጣው ከኮንጎ ይመጣሉ ከየመን ከሶማሊያ ከሶሪያ ከመላው ዓለም ይመጣሉ ይችን አገር የሚቀይሩ ስጋት የሚጋርጡ አገራችንን የሚጎዱ እና የሚያወድሙ ሰዎች ናቸው

በቅርቡ የሃርቫርድ ዩኒቨርሲቲ ካፕስ ሃሪስ የሕዝብ አስተያየት ግምገማ ለአሜሪካውያን መራጮች አብዩ ጉዳይ ኢሚግሬሽን መሆኑን አሳይቷል። በግምገማው ከተጠየቁት ሰዎች መካከል ከአንድ ሶስተኛው የሚበልጠውን ቁጥር የሚይዙቱ ተጠያቂዎች ኢሚግሬሽንን ከኢኮኖሚው፣ ከወንጀል፣ ከጤና ጥበቃም ጉዳይ የበለጠ ቦታ የሚሰጡት መሆኑን ነው ያመለከቱት።

ፕሬዚደንት ጆ ባይደን በበኩላቸው የውጭ ሀገር ተወላጆች ለዩናይትድ ስቴትስ ኢኮኖሚ አስተዋጽኦ የሚያበረክቱ እንጂ ተፎካካሪያቸው እንደሚሉት አደገኛ አውሬ አይደሉም ብለዋል። በፕሬዝደንትነት ስራዬን እንደጀመርኩ በመጀመሪያ ቀኔ የኢሚግሬሽን ስርዓታችንን ለማስተካከል ብዙ ዘርፎችን ያካተተ ሰፊ እቅድ አውጥቻለሁ።

ድንበሮቻችንን ለመጠበቅ በልጅነት የመጡ የውጭ አገር ሰዎችና ቤተሰቦቻቸው፣ የግብርና ሰራተኞች፣ እንዲሁም በዓለም አቀፉ ወረርሽኝ ወቅት የረዱን ሰራተኞች ዜግነት የሚያገኙበት መንገድ የሚፈጥር እቅድ ነው። እነዚህ ሰዎች የማህበረሰባችን አካል ናቸው። እንደ ዶናልድ ትራምፕ አይደለሁም። እኔ እኛ አሜሪካውያን ማን እንደሆን አውቃለሁ። ዶናልድ ትራምፕ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓ

ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስናት ድንበር ላይ አጥር እንደሚገነቡ ቃል ገብተው እንደነበረ ደጋፊዎቻቸው ያስታውሳሉ። አሁንም ከመረጣችሁኝ አጠናቅቀዋለሁ ብለዋል። ትራምፕ ከመረጣችሁኝ ድንበሩን እዘጋዋለሁ፣ ወረራውን አስቆመዋለሁ፣ የሚደርሰውን ደም መፍሰስና ግድያ እገታለሁ፣ ሕገ ወጥ የሰው አዘዋዋሪዎችን እናጠፋቸዋለን።

ባለፈው ሳምንት ያስቻለው የዩናይትድ ስቴትስ ይግባኝ ሰሚ ፍርድ ቤት ቴክሳስ ክፍለ ግዛት ወደ ግዛቷ የሚገቡ ሕጋዊ ፈቃድ የሌላቸው ሰዎች በወንጀል እንዲጠየቁ የሚያደርገውንና የክፍለ ግዛቲቱ ዳኞች ገብተው በቁጥጥር ስር የሚውሉ ሰዎችን ከሀገር እንዲያባርሩ የማዘዝ ስልጣን የሚሰጠውን ሕግ ስራ ላይ እንዳታውል አግዶባታል። ፕሬዚደንት ባይደን ለዩናይትድ ስቴትስ ከንቲባዎች ባሰሙት ንግግር

የድንበር ደህንነትን የሚያሻሽል ተጨማሪ የኢሚግሬሽን ጉዳይ ዳኞች እና በጥገኝነት አመልካቾች ጉዳይ ላይ የሚሰሩ ባለሙያዎች እንዲመደቡ የሚያደርግ በሁለቱም ፓርቲዎች አባላት ትብብር የተዘጋጀ እቅድ ለዩናይትድ ስቴትስ ምክር ቤት መቅረቡን ተናግረዋል። የቀረበው ህግ የሰዎችን ይታደጋል። ድንበሩ ላይ ስርዓት እንዲኖር ያደርጋል።

ብዙዎች ከተሞቻችን በጣም የሚያስፈልጋቸውን ገንዘብ እንዲያገኙ ያደርጋል።

ለኔም እንደ ፕሬዝደንት ድንበሩ ላይ የውጭ ሀገር ሰዎች ቁጥር እጅግ በጣም ግዙፍ በሚሆንበት ጊዜ ድንበሩን በጊዜያዊነት ዘግቶ ለመቆጣጠር የሚያስችል የአስቸኳይ ጊዜ ስልጣን ሰጥቶኛል። ለሌላም ፕሬዝደንት ይህንኑ ስልጣን ይሰጣል። የዩናይትድ ስቴትስ የተወካዮች ምክር ቤት ሪፐብሊካን አባላት የድንበሩን ጉዳይ የሚመለከተውን ረቂቅ ሕግ ተቃውመውታል። አንዱ የተቃውሟቸውም ምክንያት ዶናልድ ትራምፕ የሚቃወሙት በመሆኑ ነው።

የህግ መወሰኛው ምክር ቤት ረቂቅ ህጉን ማሳለፍ ሳይቻለው ቀርቷል። አድማጮቻችንና ተመልካቾቻችን እየተከታተላችሁ ስለሆነ በጣም እናመሰግናለን። ቀደም ሲል በባይደንና በትራምፕ የኢሚግሬሽን ፖሊሲን በተመለከተ ያሉ ጉዳዮች የተመለከተ ዘገባ ነበር ወደ እናንተ የደረሰው። አሁን ደግሞ

የዓለም የኦቲዝም ቀን በተመለከተ የጠናቀረውን ዘገባ ወደ እናንተ እናደርሳለን። በዚህ ሳምንት መጀመሪያ ቀናት ላይ በየዓመቱ በሚያዝያ ወር የሚከበረውን የዓለም የኦቲዝም ግንዛቤ ማስጨበጫ ወር ምክንያት በማድረግ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የጎርጎሮሳውያኑ መጋቢ ሁለት ቀን የዓለም ኦቲዝም አክሴፕታንስ ወይም ኦቲዝም የመቀበያና የመረዳት ቀን ሆኖ እንዲከበር ማዝረቃቸውን ዋይት ሀውስ አስታውቋል። በዓለም ላይ ግንዛቤ እጥረት ካለባቸው የጤና እክሎች መካከል ኦቲዝም አንዱ ነው።

ኤደን ገረመው ወሩን ምክንያት በማድረግ በቴክሳስ ግዛት ዳላስ ከተማ የህጻናት ሐኪምና የህፃናት ልብ ህክምና ስፔሻሊስት የሆኑትን ዶክተር ውብሸት ላቀውን አነጋግራ ተከታዩን አሰናድታለች።

ወርሃ ሚያዚያ ከጎርጎሮሲያኑ 1970 አንስቶ ዓለም አቀፍ የኦቲዝም ግንዛቤ ማስጨበጫ ወር ተሰኝታ ተሰይማለች። ኦቲዝም የነርቭ ስርዓት መዛባት ችግር ሲሆን እሱን ተከትለው የሚመጡ የባህሪ ትምህርት፣ መረዳትና የተለያዩ ማህበራዊ መስተጋብር ችግሮች የሚያመላክት የጤና እክል ነው። ኦቲዝም ወይም ኦቲዝም ስፔክትረምም የተለያዩ ደረጃዎች አመላካች መሆኑን በዩናይትድ ስቴትስ ቴክሳስ ግዛት ዳላስ ከተማ ውስጥ በህፃናት ህክምና በተለይም በህፃናት የልብ ህክምና ባለሙያ የሆኑት ዶክተር ውብሸት ላቀው ይናገራል

ይቀራሉ። በአንድ አይነት ክራይቴሪያ ወይም ደግሞ በአንድ አይነት መለኪያ በሽታውን ዳያግኖስ ማድረግ አንችልም ነው። አንዳንዶቹ ኦቲዝም ያለባቸው ልጆች ምንም ከሌላው ልጅ ጋራ አይተሽ መለየት ይከብድሽ ይሆናል። ያንን ኦቲዝም ዳያግኖስ ማድረጊያውን ክራይቴሪያ ተጠቅመሽ በደንብ አስተውለሽ አይተሽ ካልሆነ በስተቀር እና ልጆቹ

በጣም ፋንክሽናላቸው ትምህርት ይማራሉ በጣም ጎበዝ ናቸው ትምህርት ላይ ሜይ ቢ በጣም ከሩቅ ለሚያየው ሰው የማይታይ ትንሽ የማህበራዊ ኢንተራክሽን ላይ ሶሻል ኢንተራክሽን ላይ ችግር ይኖርባቸዋል ስፒች ላይ ችግር ይኖርባቸው ይሆናል ደግሞ በጣም ብሶ ደግሞ በጣም ሶሻል ኢንተራክሽናቸው በጣም ደካማ የሆነ ስፒች እና የንግግር ችሎታቸው በጣም አናሳ የሆነ

እና በጣም ደግሞ በዚህ በችግሩ የተጠቁ አሉ። በጣም እና ብዙ ሰፖርት የሚፈልጉ እና ከዚህ ስለሆነ ነው ስፔክትረም የምንለው። በቀላሉ ለማስረዛ እንድሰሉ ወባ ያመመው ሰው ትኩሳት ይኖረዋል፣ ራሱን ያመዋል። ግልጽ ነው።

በጣም ክሊር ነው። ወባ አመመው ስትይ ብዙ ርቀት አትጅም። ይሄኛው ግን የተለያየ አይነት የተለያየ አይነት ሲቪሪቲ ያለው ስለሆነ ስፔክትረም እንለዋለን እና በአንደኛው ጥግ በጣም ደናናቸው ልጆቹ በጣም ሚኒማል ሰፖርት ነው የሚፈልጉት። በሌላኛው ደግሞ በጣም የታመሙ ናቸው። ብዙ ድጋፍ ያስፈልጋቸዋል፣ ብዙ ሰርቪስ ያስፈልጋቸዋል። ለዚያ ነው

ስፔክትረም ብለን የምንጠራው የጤና ባለሙያዎች ብዙዎች በተለይም በታዳጊ ሀገር ያሉ ሰዎች ስለተለያዩ የነርቭና የእድገት በሽታዎችና ጉዳቶች በቂ ግንዛቤ የላቸውም የሚሉ ሲሆን ዶክተሩ ብሸት ለአብነት ኦቲዝም ከዳውን ሲንድሮም ጋር ያለውን አንድነትና ልዩነት አብራርተዋል። ኦቲዝም እና ዳውን ሲንድሮም

ልጆቹ የእድገት ደረጃቸው ከእድሜያቸው ጋር እንዳይመጣጠን በማድረግ እና የተለያየ ባህሪ ነክ ችግር ስለሚያመጡ ብዙ ሰው ያመሳስላቸዋል። ነገር ግን ዳውን ሲንድሮም የክሮሞዞም አብኖርማሊቲ ማለት ነው። በሀያ አንደኛዋ ክሮሞዞም ላይ ተጨማሪ የክሮሞዞም ኮፒ ስላለው የሚመጣ በሽታ ነው እና ልጆቹ ላይ

ከላይ እስከ ታች ድረስ የተለያየ ፊዚካል ማኒፌስቴሽን አለው። የፊታቸው ቅርጽ የተለየ ነው። የአፍንጫቸው፣ የአይናቸው፣ የጆሯቸው አቀማመጥ፣ የጉሮሯቸው። ወረድ ብለሽ ደግሞ አንዳንድ ጊዜ የልብ ህመም ይኖራቸዋል እና የተለያየ አይነት ፊዚካል ማኒፌስቴሽን አለው። ይሄ መስል ቶናቸው በጣም የላላ ነው።

እና በእንደዚህ አይነት መልኩ የሚገለጽ ነው። ግን ኦቲዝም ስፔክትረም ዲስኦርደር ወይም ኦቲዝም ያላቸው ልጆች ነሰሰርሊ ፊዚካል ማኒፌስቴሽን የላቸውም በአካል የሚታይ ከሌላው ልጅ የተለየ ይሄ ልጅ ኦቲዝም አለበት የምትዩ የምንለው።

ምልክት የላቸውም። በዩናይትድ ስቴትስ አምስት ነጥብ አራት ሚሊዮን ኦቲዝም ያለባቸው ሰዎች የሚገኙ ሲሆን በኢትዮጵያም በአውሮፓውያኑ ሁለት ሺ አስራ ሰባት የታተመ ስፕሪንገር ሊንክ የተሰኘ የጤና መጽሔት ከግማሽ ሚሊዮን በላይ የሚሆኑ ህጻናት እና አዋቂዎች ኦቲዝም እንዳለባቸው አመላክቷል። ከኢትዮጵያ የጤና ስርዓት ርቅ ያለው ያሉት ዶክተሩ ውብሸትም ኦቲዝምና መሰል ችግሮች ያለባቸው ህጻናትና ወላጆቻቸውን ለመደገፍ መደረግ ይገባቸዋል ብለው የሚያምኗቸውን ባለሙያዊ ምክሮች ለግሰዋል።

ኦቲዝም ያላቸውን ኢትዮጵያ ያሉትን ሕፃናት የሚገባውን ሰርቪስ አግኝተው እንዲያድጉ እና እንደ ዜጋ እንደ ልጆች ሚት ማድረግ ያለባቸውን ዲቨሎፕመንታል ማይልስቶን እና ፕሮዳክቲቪቲ እንዲደርሱ የጤና ስርዓቱ ራሱ እነዚህን ልጆች ኢንክሉድ ማድረግ ይገባዋል። ከመጀመሪያ ከጤና ባለሙያዎቹ የተለየ

አቴንሽን ያስፈልገዋል። ለተለያዩ ኢንትረስት ለሆኑ ባለሙያዎች እና የሙያ ማህበራት ወይም ደግሞ ግለሰቦች መጥተው የለበትም።

እንደ ጤና ስርዓት የጤና ጥበቃ ሚኒስቴርም ሆነ ሌሎች የሚመለከታቸው አካላት እንደዚህ አይነቱን ነገሮች አስበውበት ዲፓርትመንት ከፍተው የጤና ተቋሞቻችን ስክሪን ማድረግ የሚችሉበትን ቱል ዲቨሎፕ ማድረግ አለብን። ብዙ ሰው ዳያግኖስ ስናደረግ፣ ሰርቪሱንም ለማቀናጀት ብዙ አጋጣሚ ይኖረናል እና

ጤና ባለሙያዎች፣ የጤና ተቋማት፣ የሚዲያ ባለሙያዎች እነዚህ ሁሉ ህብረተሰቡን ይህን እውቀት እንዲይዝ እያደረጉት ሲሄዱ

በዚያ በዚህ በሽታ ላይ ያለው ኢንቨስትመንትም እየተሻሻለ ይሄዳል። እንደዚህ ስፔች ቴራፒ ክሊኒኮች ይከፈታሉ። ሶሻል እና ብሄቪራል ቴራፒ ክሊኒኮች ሰርቪሶች ይጀመራሉ እና እንደዚህ አይነት ነገሮች እየተስፋፉ ይሄዳሉ። እና ግን መጀመር ያለበት የጤና ስርዓቱን ከሚቆጣጠረው ተቋም መሆን አለበት ባይነኝ እኔ እንግዲህ ሌሎች ደግሞ የተለያየ ሀሳብ ይኖራቸዋል።

የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በጎርጎሮሲያኑ ሚያዝያ ሁለት ሁለት ሺ ሀያ አራት በየአመቱ የዓለም ኦቲዝምን የመረዳትና የመቀበል ቀን እንዲሆን ማጽደቃቸውን ዋይት ሀውስ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።

የምሽቱ የመጨረሻው ጥንቅራችን ሳምንታዊውን የቴክኖሎጂ ነክ ጥንቅርን የተመለከተ ነው። በዛሬው ቴክኖሎጂ ነክ ጥንቅራችን ክላውድ እሳተ ገሞራን በፍጥነት ቀድሞ ለመተንበይ ያገዘ መሆኑን ይመለከታል። የእሳተ ገሞራዎች ፍንዳታ ቀድሞ የሚተነብይበት ጊዜ ለማሻሻል በአሜሪካ አላስካ ክፍለ ግዛት የሚገኙ የሳይንስ ባለሙያዎች ክላውድ የተሰኘውን መረጃ ማከማቻና ማጋሪያ በመጠቀም አዲስ ቴክኖሎጂ በዘመናዊ መልኩ በማበልፀግ ላይ ናቸው።

በዚህ ጉዳይ ላይ ፊልድር ኪንግ የላከውን ዘገባ እንግዶ ወልዴ እንደሚከተለ ያቀርበዋል። በአላስካ ለረጅም ጊዜ አንቀላፍቶ የነበረ እሳተ ገሞራ ባለፈው ዓመት የመንቀሳቀስ ምልክት ሲያሳይ የመስኩ ባለሙያዎች አዲስ ቴክኖሎጂን በመጠቀም በርካታ መረጃዎችን በፍጥነት ለመተንተን ችለዋል። የአላስካ ዩኒቨርሲቲው ራኒ ግራንፐንቲን የቡድኑ አባል ናቸው።

ምን እየሆን እንዳለ ማንም አያውቅም ነበር። በሁለት ቀናት ውስጥ የስምንት ዓመታት መረጃን መተንተን ችለናል። ይህ ከዚህ ቀደም ሳምንታትን ወይም ወራትን ይወስድ ነበር።

አብዛኞቹ የእሳተ ገሞራ ጥናቶች ሳተላይትን በመጠቀም በእሳተ ገሞራ አካባቢው የሚገኘውን መሬት እንቅስቃሴ ይከታትላሉ ከዛም መረጃው ወደ ቋት ይገባና ከቋቱ እየተወሰደ ወይም ዳውንሎድ እየተደረገ ይተነተናል መረጃው እጅግ ብዛት ስላለው ከቋቱ እየወሰዱ መተንተኑ ጊዜ ሊወስድ ይችላል አዲሱ ዘዴ እሳተ ገሞሯን የሚከታተሉ ባለሙያዎች መረጃውን ክላውድ ላይ በማደራጀትና በመተንተን ጊዜን መቆጠብና ፍንዳታው የሚከሰትበትን ጊዜ በፍጥነት ለመወሰን ይረዳል

ይህ ዘዴ በተለይም ለአላስካ ጠቃሚ እንደሆነ የከርሰ ምድር ባለሙያው ማክስ ኤንደርስ ይናገራሉ። በዚህ ቴክኖሎጂ መስክ በብዙ መልኩ እየመራን ነው። መከታተል ያለብን በርካታ የእሳተ ገሞራዎች አሉም። ሰዎች ከመላው ዓለም የእሳተ ገሞራ ጥናት ለማድረግ ወደ አላስካ ይመጣሉ። ምክንያቱም በመፈንዳት ላይ ያሉ በርካታ እሳተ ገሞራዎች አሉም።

ክላውድን በመጠቀም የሚደረግ የእሳተ ገሞራ መረጃ ትንተና ሰዎችን ከአደጋ እንደሚጠብቅ ሌላው ከርሰ ምድር ባለሙያ ማይክል ፖላንድ ያክላሉ። ይህ ልክ እንደ ዓለም አቀፍ የመቆጣጠሪያ ጣቢያ ሊያገለግል ይችላል። የተተነተኑ መረጃዎችን በወቅቱ በማሰራጨት ሁሉም አካላት እኩል መረጃ እንዲያገኙ ያስችላል። ይህ አዲስ ዘዴ በአላስካ የእሳተ ገሞራ መከታተያ ጣቢያ ያሉ ባለሙያዎች

የመፈንዳት ምልክት አሳይቶ የነበረውና በማውንት ኤጅኩምብ የነበረ እሳተ ገሞራ ለጊዜው አሳሳቢ ስጋት እንዳልደቀነ ድምዳሜ ላይ እንዲደርሱ አስችሏል። ነገር ግን እንቅስቃሴውን ለመከታተልና ከምድር ስር ስላለው ሁኔታ መረጃ እንዲያቀብላቸው በተራራው ላይ መሳሪያ ተክለዋል።

አድማጮቻችንና ና ተመልካቾቻችን የምሽቱ ጥንቅሮቻችን እነዚህን መለከቱ ነበር። አብራችሁ ስለነበራችሁ በጣም እናመሰግናለን። እያስተናገድኳችሁ አስማማየ ነው። ከእናንተ ጋር ቆይታ አደርግኩኝ። በስቱዲዮ ቅንብሩ ኤልያስ አስማራ ብሮን ነበር። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። በድጋሚ አብራችሁ ስለነበራችሁ እያመሰገንኩ በዚሁ ሰናበታለሁ። መልካም ምሽት ይሁንላችሁ።